ኢህአዴግ ከሌሎች 21 የተቃዋሚ ፓርቲዎች ጋር ድርድር ለማካሄድ በሚረዱ አሰራሮች ላይ ለመወሰን የሚያስችል ስምምነት ደረስ ይላል ከአዲስ አበባ የደረሰን ቀዳሚው የዕለቱ ዋቢ ርዕስ ገዢው ፓርቲ ኢህአዴግ የሥነ ምግባር ደንቡን ካልፈረሙ ተቃዋሚ ፓርቲዎች ጋር ለመደራደር ሲወስን ከአመታት ወዲህ ይህ የመጀመሪያ መሆኑም ተገልጠዋል። ለቅድመ ድርድር ውይይቱ የተሳተፉ የአንዳንድ ተቃዋሚ ፓርቲዎች አመራር አባላት ድርድሩ ዛሬ በተጀመረበት አቅጣጫ የሚሆን ከሆነም ልዩ ይሆናል ብለዋል። መለስካቸው አመሀ እንሆ ዝርዝሩ ይዟል። ከጥቂት ቀናት በፊት የገዢው ፓርቲ የኢህአዴግ ጽፈት ቤት ኃላፊ አቶ ሽፈራው ሽጉጤ በኢትዮጵያ ውስጥ በሀገር አቀፍ ደረጃ ተደራጅተው በህጋዊ መንገድ ከሚንቀሳቀሱ ተቃዋሚ ፓርቲዎች ጋር ፓርቲያቸው ለመደራደር ዝግጁ እንደሆነ ለሀገር ውስጥ መገናኛ ብዙኃን ይፋ አድርገዋል። በዚሁ መሠረት ዛሬ ኢህአዴግን ጨምሮ 22 በሀገር አቀፍ ደረጃ የተደራጁ ናቸው የተባሉ ፓርቲዎች በተወካዮች ምክር ቤት የመንግሥት ተጠሪ መሰብሰቢያ አዳራሽ ተሰብስበው ወደፊት ይደረጋል የተባለው ድርድር እንዴት ባለ ዘዴ ወይንም አሰራር መሄድ አለበት የሚለውን ለመወሰን ከሚያስችል ስምምነት መድረሳቸው ታውቋል። በውይይቱ ከተሳተፉ ፓርቲዎች ቪኦኤ ጥቂቶቹን አናግረዋል። የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ሊቀመንበር ዶክተር ጫኔ ከበደ ተሰብሳቢ ፓርቲዎቹ የተስማሙባቸው አራት ነጥቦችን አብራርተውልኛል። የመድረኩ አመራር ወደፊት ምን ይሁን፣ ማን ምራው፣ እንዴት መመራት አለበት? በገለልተኛ አካል መመራት አለበት፣ በገለልተኛ ተቋም መመራት አለበት መነጋገርን እና ለሚዲያ ተደራሽ የሚደረግበትም ሁኔታ ሊሆን ይችላል። ከዛ መጨረሻ ላይ በየጊዜው በየድርድሩ ወቅት መጨረሻ ላይ በሚደረስበት የጋራ መግባባት ጋዜጣዊ መግለጫ ይሰጣል ብዙ ጊዜ። ስለዚህ ይህን ጋዜጣዊ መግለጫ የሚሰጠው አካል ምን ይሁን፣ የዛም ራሱ የአሰራር ስርዓት መዘርጋት ስላለበት በእነዚህ ጉዳዮች ላይ ፓርቲዎች የራሳቸውን ሀሳብ ስርዓት ላይ ወስነን ወደ ድርድር የሚያስገባልን ሂደት እንድንጀምር ያስችለናል ተብሎ ይሄንን መሰረት አድርገን ነው የተለያየ ከሺ ዘጠኝ መቶ ዘጠና ሰባት ሀገር አቀፍ ምርጫ ጥቂት አመታት በኋላ በተቋቋመው የፖለቲካ ፓርቲዎች የጋራ ምክር ቤት አባል ካልሆኑ ወይንም በሁለት ሺህ ምርጫ ላይ የተሰናደውን የፓርቲዎች የምርጫ ስነ ምግባር ደንብን አንፈርምም ካሉ ተቃዋሚ ፓርቲዎች ጋር ኢህአዴግ ለድርድር ለመቀመጥ ፈቃደኝነቱን ሲያሳይ ይሄ የመጀመሪያው መሆኑ በተለያዩ መገናኛ ብዙኃን እየተዘገበ ነው። ከዚሁ ጋር የተያያዘ ሳይሆን አይቀርም በዛሬው ስብሰባ ላይ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የመላው ኢትዮጵያ አንድነት ድርጅት መኢአድና ሰማያዊ ፓርቲ በሁለት በሁለት አመራር አባሎቻቸው ተወክለዋል። መኢያድን ወክለው በዚህ ስብሰባ ላይ የተገኙት ምክትል ሊቀመንበሩ አቶ ሙልጌታ አበበ ስብሰባውን አስመልክተው ከዚህ በፊት ካዩት የተለየ ነው ብለዋል። እንደ ጅማሬው ወይም እንደ መጀመሪያው ዛሬ እንደ ጀመርነው ክፍት የሚሆን ከሆነ በአይነቱ ከዚህ በፊት ከነበሩ ድርድሮች ትንሽ ለየት ሊል ይችላል። ምክንያቱም ከዚህ በፊት የነበሩ ድርድሮች እኛ ነበርንባቸውና ስንደራደር ፓርቲዎች በተራ ይሰበስቡ ነበር። ኢህአዴግ አንድ ጊዜ ይሰበስባል፣ ምንያድ ከዛ ሲከተል፣ ኢኔፓ ሲከተል፣ ቅንጅት እንዲህ እያለ በተራ የሚሰራበት ሂደት ነበር የነበረው፣ ድርድሩ ላይ ማለት ነው። አሁን ግን ሁሉም ፓርቲዎች ኃላፊነት ለሚሰማው ለሕሊናው ለአደረ አካል፣ ገለልተኛ ለሆነ አካል እንሰጣለን ኃላፊነቱን። ጥያቄያችንን እናቀርባለን፣ አጀንዳችንን አብረን ተግባብተን እንቀርጻለን። በአጀንዳው መሰረት ቅደም ተከተል እያየን እንሄዳለን። በአንዱ አጀንዳ ውሳኔ ሲሰጥ ያ ውሳኔ የተሰጠበት አጀንዳ ተግባራዊ ሳይሆን ወደ ሌላው አጀንዳ እንገባለን የሚል እምነት የለኝም። እነዚህ እነዚህ ነገሮችና ሜዳው ለገለልተኛና ታማኝ ለሆነ አካል ክፍት መሆኑ ድርድሩን ልዩ ያደርገዋል። ሌላውን የስብሰባ ተሳታፊ የሰማያዊ ፓርቲ ሊቀመንበር አቶ የሸዋሳ አሰፋን በድርድሩ አካሄድ ላይ እና አሰራር ላይ ስምምነት ቢደረስ በድርድሩ ላይ ከአጀንዳዎቹ ሁሉ ቀዳሚ አጀንዳ መሆን አለበት ብሎ ፓርቲያቸው የሚያቀርበው ምንድን ነው ብያቸው ነበረ። እንደ ሌሎች ፓርቲዎች ወይም ከሌላው ፓርቲ በተለየ አባሉ፣ አመራሩ፣ ደጋፊው ሁሉ ታስሮበት ያለ ፓርቲ ነው። እንደ ፓርቲ አባሎቹ፣ አመራሮቹ፣ ደጋፊዎቹ እንዲፈቱለት፣ ያለ አግባብ የታሰሩ ሁሉ ዜጎች እንዲፈቱ፣ በዚህ በአስቸኳይ ጊዜ የተጠረነፈው ሀገር እንዲፈታ በጠቅላላ በኋላ አፋኝ ህጎች ኢሚዲየትሊ እንዲሰረዙ ይጠይቃል። ከዛ ቀጥሎ ደግሞ የተቋማት ድክመት አለ። በተግባር የምናየው የተቋማት ድክመት አለ። እንደዚህ እያልን ደረጃ በደረጃ ገዩ ፓርቲም ሆነ መንግስት ከተቃዋሚ ፓርቲዎች ጋር ድርድር እንደሚያደርግ ፍንጭ መስጠት ከጀመረ ወራት ተቆጥረዋል። የሀገሪቱ ፕሬዚዳንት ዶክተር ሙናቱ ተሾመ ፓርላማው ስራውን በጀመረበት እለት ለሁለቱ ምክር ቤቶች የጋራ ስብሰባ ባደረጉት የፖሊሲ ንግግር ወቅታዊውን የሀገሪቱን ፖለቲካዊ ችግሮች ለመፍታት ከተቃዋሚ ፓርቲዎች ጋር ውይይት ማድረግ አስፈላጊ እንደሆነ መጠቆማቸው አይዘነጋም። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከጥቂት ሳምንታት በፊትም ለውጭ አገር ጋዜጠኞች መግለጫ ሲሰጡ ይህንን ድርድር ለማካሄድ በመንግሥት በኩል ዝግጅቶች እየተካሄዱ መሆናቸውን እንደገለጹ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ